አንድ ሺ አራት መቶ አርባ ሁለተኛው የኢድ አል አድሃ ወይም አረፋ በዓል ዛሬ በኢትዮጵያ በተለያዩ ስርዓቶች ተከብሯል። በአዲስ አበባ ስታዲየም በርካታ የእምነቱ ተከታዮች የሃይማኖት አባቶችና ሌሎች እንግዶች በተገኙበት በከፍተኛ ድምቀት ተከብሯል በስነ ስርዓቱ ላይ መልእክት ያስተላለፉት የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ፕሬዚዳንት ተቀዳሚ ሙፍቲ ሀጅ ዑመር ኢድሪስ አረፋ የመተሳሰብ የአንድነትና የአብሮነት በዓል ነው ብለዋል ፀሐይ ዳምጠው ዝርዝሩን ታሰማናለች 1442ኛው የኢድ አልአዳ አረፋ በዓል በብዙ ሺዎች የሚቆጠሩ የእስልምና እምነት ተከታዮች በተገኙበት ነው ዛሬ በአዲስ አበባ ስታዲየም የተከበረው። የአደባባይ በዓላት በኮሮና ቫይረስ ስጋት ተገድበው በቆዩባት ኢትዮጵያ መሰል ክንውኖች እንደገና መታየት የተጀመሩት በቅርብ ነው። የዘንድሮው አረፋም ታዲያ በኮሮና ቫይረስ ስጋት ውስጥ ከተከበሩ ካለፈው ዓመት በዓል በተለየና በደመቀ ሁኔታ ነው የተከበረው። አረፋ የመተሳሰብ የአንድነት እና የአብሮነት በዓል ነው ሲሉ የኢትዮጵያ እስልምና ጉዳዮች ምክር ቤት ፕሬዝዳንት ተቀዳሚ ሙፍቲ ሐጂ ኡመር እድርስ ገልጸዋል። ተቀዳሚ ሙፍቲ በሶላት ስነ ስርዓት ላይ የአረፋን በዓል አከባበርና የሃይማኖቱን አስተምሮትም አብራርተዋል። ኢዴር ፍጥርና ኢዴር አብሃ በብዙ ነገሮች ይገናኛሉ። በሶላት ولكن اصبحت افضل من اجل ان يكون هناك افضل من اجل إير من اجل ان يكون በፊት መብራት አይፈቀድም። ነቢያችን አለይሂ ሰላቱ ወሰላም ሰግደውም ሲመለሱ ሁለት ሙክቶች አርደዋል። ታረዱት ጉበቱን አስጠብሰው ጉበቱን በልተዋል ይላል። እሚያርዱ ሰው ተስጋው እንዲበሉ፣ የማያርዱም ሰው ተሌላው እንዲበሉ ይሄ ተሶላት በኋላ እንዲሆን ተጀንግጓል። ሱና ነው፣ ተገቢ ነው። ተቀዳሚ ውፍቲ አክለው አላን መፍራት በትዕዛዙ ማደር ይጠበቅብናል። እንደ ሀገር ልዩነት ከሚፈጥሩ አስተሳሰቦች መጠበቅ አለብን ሲሉ ተናግረዋል። ይህ የዛሬ ቀን የለውጥ ቀን ነው። ነብያችን አለይሂ ሰላቱ ተመካ መዲና በገቡ ጊዜ የመዲናን ሰዎች በአመት ሁለት ጊዜ እየተሰባሰቡ ለዱኒያ ሽግራቸው ብቻ ተወያይተው እሚለያዩበት ሀል ተነበራቸው በዛ ላይ ነብያችን አገኟቸው። ይሄ እናንተ ስብስብ ለይህ ዓለም ብቻ ነው እኔ የሚጠቅሞ የሆነ ነገር ልገልብጥላችሁ ልለውጥላችሁ ብለው በኢደል ፍጥርና በኢደል አዛ ለውጠውላቸዋል። አገሮች፣ ብሔሮች፣ ብሔረሰቦች ልምድ ያላቸው ልማድ ያላቸው ባህል አላቸው ጥሩ ልምድ፣ የጥሩ ባህል፣ መጥፎ ባህል ያላቸው ሰዎች እንደ ባህል ነው ብሎ በዛው ገትሮ ማያስታይሆን ወደ መልካሙ መለወጥ ይፈለጋል ማለት። ይሄ ያመላክተናል። ከባድ ለውጥ ነው። ከባድ መልእክት ነው ማለት ማስተላለፍ እፈልጋለሁ። የአረፋ በዓል ሲከበር ያለው የሌለውን በመርዳትና በመተሳሰብ ነው ያለው። ደግሞ በበዓሉ ላይ ከተገኙት ተሳታፊዎች አንዱ ወጣት ሙባረክ ሱልጣን ነው። አንድ ሰው ለተፈጠረለት አላማ ከፍ ብሎ መኖር እንዳለበት፣ ሰብአዊነትንም ደግሞ ማንጸባረቅ እንደሚገባ፣ ሁለተኛ ደግሞ ለዚያ ለተፈጠረለት መሰረታዊ የሆነ አላማ ሁል ጊዜም ሊያድር እንደሚገባ የሚያሳይ ነው እና ሙስሊሙ ማህበረሰብ ይህንን የኢደል አድሃ በዓልን በሚያከብርበት ሰዓት ሰብአዊነትን በከፍተኛ ደረጃ ማስፋፋት ይኖርበታል። በተለይ ደግሞ አሁን ሀገራችን ካለችበት ተጨባጭ ሁኔታ አንጻር ብዙ ጥሩ ነገሮች ቢኖሩ ለውጥ ይዞት የመጣው ደግሞ የተለያዩ ችግሮች አሉ። በውስጥ ያለ ከፍተኛ የሆነ መፈናቀል አለ። ሀገር ውጭ ያሉ ወገኖቻችን ተሰደው ካሉበት ሀገር ሳይመቻቸው እየተባረሩ ወደ ሀገራችን እየገቡ ያለበት ተጨባጭ ሁኔታ አለ። ከኑሮ ውድነቱ ጋር በተያያዘ ደግሞ ብዙ ወገኖቻችን የተቸገሩበት የሚበሉት፣ የሚጠጡት፣ የሚለብሱት ያጡበት ተጨባጭ ሁኔታ ስላለ ይህንን ነገር ከራስ በላይ ከፍ በማለት ሰብአዊነትን በማንጸባረቅ የታረዙ ትን በማልበስ የቡትን በማልባት ጎረቤቶቻችን ዞር ዞር እያልን እያየን የቻልነውን ያህል በአቅማችን እንደነሱ በመሆን የአብሮነት በዓል ማድረግ ይኖርብናል። በክብረ በዓሉ ላይ የተገኙት በምክትል ከንቲባ ማዕረግ የአዲስ አበባ ከተማ አስተዳደር ማዘጋጃ ቤት ስራ አስኪያጅ አቶ ጥራቱ በየነ የኢድ አልአዳሃ አረፋ በዓል የመተሳሰብና የመደጋገፍ በዓል ነው ሲሉ ተናግረዋል። ሕዝበ ሙስሊሙም ለታላቁ ሕዳሴ ግድብ ላበረከተው አስተዋጽኦም ምስጋና አቅርበዋል። በዛሬው ዕለት ይህንን በዓል በደመቀ ሁኔታ እንደዚህ ተሰባስባችሁ ስታከብሩ በዓሉ የፍቅር፣ የአብሮነት እንደዚሁም ኢትዮጵያ ሀገራችን የህዳሴ ግድቡን ሁለተኛ ዙር ውሃ ሙሌት አጠናቃ በተለይ ደግሞ እናንተ ሙስሊሞች ባለፈው በዓል ወቅት የህዳሴ ግድቡ የእኔ ነው በሚል መሪ ቃል ጭምር ለኢትዮጵያ ያላችሁን አጋርነት የኢትዮጵያ ያላችሁን ቆራጥነት ያሳያችሁበት በመሆኑ ሙስሊም ወንድሞቻችንና እህቶቻችን በዓለም አቀፍ መድረክ ሁሉ ላደረጋችሁት አስተዋጽኦ በራሴና በከተማ አስተዳደሩ ስም ላመሰግናችሁ እወዳለሁ። በዓሉ የሰላም የጤና እንዲሆንላችሁ እመኛለሁ። በዛሬው ዕለት በርካታ የእስልምና እምነት ተከታዮች በተገኙበት በአዲስ አበባ ስታዲየምና በዙሪያው በሚገኙ ጎዳናዎች እንዲሁም በከተማዋ ልዩ ልዩ ስፍራዎች ነው 1442ኛው የአረፋ በዓል የተከበረው። የአዲስ አበባ ከተማ ፖሊስ ኮሚሽን በድረገጹ እንደገለጸው በዓሉ ካለምንም የጸጥታ ችግር ተከብሯል። ለአሜሪካ ድምፅ ፀሐይ ዳምጠው ከአዲስ አበባ። በተያያዘም የኮቪድ-19 ወረርሽኝ ከተከሰተ ወዲህ ለመጀመሪያ ጊዜ የኢድ አልአድሃ በዓል በአዋሳ ከተማ መስቀል አደባባይ አደባባይ ላይ ወጥተው ማክበራቸውን የእምነቱ ተከታዮች ተናግረዋል። የአዋሳው ዘጋቢያችን ዮናታን ዘብዲዮስ ነው ያጠናቀረው። በሐዋሳ ከተማ መስቀል አደባባይ በዓሉን ለማክበር የተገኙት ምብታ ወደን ሼ ማህመድ ቱርክ የዘንድሮ ኤድ አል አድሃ በዓል ኮቪድ-19 ወረሽኝ ከገባ በኋላ በአደባባይ በማክበራቸው ደስተኛ መሆናቸውን ተናግሯል። በጣም እጅግ በማሪና በጣም ደስታ በተሞላበት ነው። ምክንያቱም የዛሬ ዓመት የኮቪድ-19 ወረሽኝ በመጣበት ሰዓት ነው ሁላችንም የሁሉም ሃይማኖት የእስላም ክርስቲያኑም በቤታችን በነበርንበት ሰዓት ነው። የዘንድሮ ደግሞ ይኸው አደባባይ ላይ ወጥተናል። መከላከሉም በዛ እንዳለ ሆኖ ማለት ነው። አደባባይ ላይ ወጥተናል። አደባባይ ላይ ወጥተን ስርዓታችንን ሰግደናል። አቶ መሀመድ ዩስፍ ደግሞ የዘንድሮ በዓል የተለየ ነው ሲሉ ገልጧል። የዘንድሮ በዓል ታምናው በጣም የተሻለ ነው። ምክንያቱም ዘንድሮ እንግዲህ ያው ተገናኝተናል። መፍትሐው ደን ሼህ መሀመድ የሕዳሴ ግድብ ሁለተኛ ሙሌት ከተጠናቀቀ በኋላ የሚከበር በዓል መሆኑ የፈጠረባቸውንም ተናግሯል። እጅጉን ውስጥ በጣ በጣም ደስታ ነው የተሰማኝ ምክንያቱም ሁለት አንድምታዎች ያሉት፣ አንደኛ ኢዳችን ነው፣ ሁለተኛ ደግሞ በጣም በጉጉት እና በፍቅርና በእንዴት ብዬ ልግለጽ ቃላት ነው የሚያጥረኝ እንደ አይናችን ብሌን የምንጠብቀው እንደ ሕይወታችን የምንሳሳለት የህዳሴ ግድባችን የተሞላበት ሁለተኛ ዙር የተሟላበት ጊዜ ነው። ሁለቱም በዓል ነው ለእኛ ማለት ነው። ይሄ ነው ደስታችን። አቶ መሐመድ ዮሴፍም የእሳቸውን ሀሳብ ተጋርቷል። ሁለተኛ ድርብ ደስታ ነው የሚሰማን። አባይ ሁለተኛ ሙሊት የሞላበት ዓመት ነው። አጋጣሚ በአባይ ሙሊት ማግስት በመሆኑ ሁለት ደስታ፣ ሁለት በዓል ነው የምናከብረው እንደ ኢትዮጵያውያን። አቶ መሐመድ ዩሴፍ ለግብጽ መልእክት አስተላልፏል። ሃይማኖት ሽፋን ሊሆን አይችልም ለጥላቻና፣ ለወንጀል፣ ለግፍ። ሃይማኖት እንደውም ወደ ጥሩ ቀና መንፈስ ነው የሚመራው። አብረን መካፈል የኢትዮጵያ አቋም ፈጣሪ የሚወደውም ነው። ሃይማኖቱም ጋራ አብሮ የሚሄድ ነው። አብረን እንጠቀም ነው ያልነው። ፈጣሪም በሁለቱም ሃይማኖት ይሄን ነው የሚፈቅደው። ወንዙ ከኛም ቢሆን የኛ ነው ብለን አልተኩራራንም። አብረን እንጠቀም ብንላቸውም ሊገባቸው አልቻልንም። ራሳችንም ዝቅ አድርገን ብንሞከራቸውም አንዴ ልባቸው ላይ የበቀለ ችግር ስላለ አሁን ወርቅ ብናነጥፍላቸው እሺ ብለው የሚቀበሉ አይደሉም። ስለዚህ የነሱን የሺህ ዓመቱን ችግር ሙስሊሞች በደንብ በጠልቅ ይልቅ እንረዳለን እኛ ሀገራቸው ላይ ነው እኔ አሁን የተማርኩን ለምሳሌ አዝሃር ነው ለኢትዮጵያ ያላቸውን አመለካከት በጥልቅ እናውቀዋለን። ከህገ መንግስታቸው ጀምሮ ከህፃን ታዋቂ አባየኛ ነው ብለው ነው ከህፃንነት ጀምሮ የሚያስብ፣ ኢትዮጵያ የሚባል አያውቁም። ኢትዮጵያ ሲነሳ ጸጉራቸው ይቆማል። ስለዚህ እንደውም ሙስሊሞች ይበልጥ የእነሱን ማንነት እያወቅነው የመጣንበት ጊዜ ነው አሁን። ምክንያቱም ከሀገር በላይ ምንም የለም። በዓሉ አብሮነትን የምናጠናክርበት ነው ሲሉ አስተያየት ሰጪዎች ተናግሯል። ለምሳሌ የሰላምን ጥቅም ብናስብ ሶሪያን፣ የመንን፣ ሊቢያን ማስብ እንችላለን። ሁልጊዜ ሩምታ ነው የጥይት ሩምታ ነው የቦምብ ፍንዳታ ነው ዋይታ ነው አውዝ ብላይ ሁልጊዜ ነው። ኢትዮጵያ ግን እዚህ ነገር የለም። ይሄን ልናመሰገን ይገባል። አምላካችንም ማለት ነው። አሁንም የመጣብንን በአንድነት ስንመከት፣ ከውጪ ያለን ትንኮሳ ከሀገር ውስጥ ያለን ትንኮሳ ስንቀለብሰው፣ በአንድነት ስንሆን አንድነት ስንፈጥር ሰላም ይረጋገጥልናል ማለት ነው። ሰላማችን ስናረጋገጥ ደግሞ እርግታችን ይፋጠናል ማለት ነው። ኢትዮጵያውያን ለሰላም ቅድሚያ እንድሰጡ ያሳሰቡት በሐዋሳ ከተማ የቢላል መስጂድ ኢማም ሐጂ አሊ ሐሰን ናቸው። ለእስልምና እምነት ተከታዮችም የእንኳን አደረሳችሁ መልእክት አስተላልፈዋል። በዓሉ ያው ትልቅ መልእክት አለው። አንዱ ተካፍሎ መብላት እርድ በጣም ይወደዳል። በዚህ በዓል ላይ ያረዱትን አንድ ሶስተኛውን ለጎረቤት፣ ለድሀ ማካፈል እና ልብስም አዲስ ልብስ የገዙ እንደ ተቀያሪውን ለድሀዎች ማካፈል እና ሙስሊሞች ተገናኝተው ፈጣሪያቸውን አወድሰው በሰላም ለሀገራቸው ጸሎት አድርገው ሰላምንም መልዕክት አስተላልፈው የሚለያዩበት ዓመታዊ በዓል ነው። ይሄ የእስልምና እምነት ተከታዮች በዓሉን ሲያከብሩ ዱዓ በማድረግ የተቸገሩትን በመርዳትና አንድነትን በማጠናከር ሊሆን እንደሚገባ የእስልምና ጉዳዮች ጠቅላይ ምክር ቤት ፕሬዝዳንት ተቀዳሚ ሙፍቲ ሐጂ ዑመር ኢድሪስ ማሳሰባቸውም ተዘግቧል። ለአሜሪካ ድምፅ ራዲዮ ዮናታን ዘብዲዮስ ሀዋሳም ዮናታንን እናመሰግናለን። አድማጮች፣ አሁን ደግሞ እስኪ ወደ አምቦ እንውሰዳችሁ። በአምቦ የሚገኘው ዘጋቢያችንና ኮር መልካ በአንድ ቤተሰብ ቤት በመገኘት የበዓሉን አከባበር ታድሟል። የቤተሰቡ አባላትና ጎረቤቶች በዓሉ ሲከበር የሌላቸውን በመርዳት መሆን ይገባዋል ሲሉም አሳስበዋል። እንደሚከተለው ይቀርባል። አድማጮች የኢዳላ ዳሃ በዓልን እያከበረን የምንገኘው በአቶ በሽር አህመድ ቤተሰብ ጋር ነው። የአቶ በሽር አህመድ ቤተሰቦች እንዲሁም ጎረቤቶቻቸው ተሰብስበው አንድ ላይ በጋራ የኢዳላ ዳሃ በዓልን ሲያከብሩ ነው ያገኘናቸው። ስሜ በሽር አህመድ ይባላለው። የመኖሩ አምቦ ከተማ ነው። በዓሉ በጣም ጥሩ ነው። ኢድ አል አዳ በዓልን ለአንተ ልዩ የሚያደርገው ምንድን ነው? በዓሉ እንዴት ተከበረ? እስቲ ንገረኝ። በዓሉ በጣም ደስ ብሎ ሳይ ተከበረው። አልሐምዱሊላህ። ያው በዓሉ ስታከብር የተቸገሩ ወንድሞቻችን እያስታወስክ ነው የምታከብረው። ልዩ የሚያደርገው የአባይ ወንዝ ከተሞላ በኋላ በዓሉን ማክበራችን በጣም ደስ ይላል። አልሐምዱሊላ፣ በዓሉ ደብል አድርጎታል። እስኪ ኢድ አላዳ ሲከበር እንዴት ነው የምታከብሩት? ኢድ አላዳ የምታከብረው ያው ሰብሰብ ብለህ አንድ ላይ ነው የምታከብረው። ያለህን ትካፈላለህ ያለህን ምግብ ከእርዱ ላይ የሚገኘው ሶስት ታካፍ ነው። አንደኛውን ለድሀው ትሰጣለህ፣ አንደኛውን ከነሱ ጋር ትበላለህ፣ አንደኛውን ቤተሰቦችን ትሰላለህ ማለት ነው። ለመላው ኢትዮጵያ ሕዝብ ወርሶ ሙስሊሙ በማህበረሰብ እንኳን አደረሳችሁ፣ ላለው መልካም በዓል ይሁንላችሁ። ስሜ አይነን በሸሪ ይባላል። ክፍል አራት። በዓል አሪፍ ነው። ያለው ለሌለው ከእራሱ ላይ እያከፈለ በመስጠት ጠዋት ተክቢራ እያልን ወደ መስጊድ እሺ ምን ማለት በሚሉ ጠቅላላ ለሙስሊም ማህበረሰብ እንዳለ መልካም ባለ ማለት ፈልጋለሁ። እና ለጓደኞች ምሂራ ሙዘሚል ባላለሁ ካምቦ ኢልሙዋረ አላህ ይባርክ። ደስ ይላል በጣም። ማሻአላ የቤተሰብ ቤት ነው የአክስቴ ቤት መጥቼ ነው እያከበርን ያለ ነው። ዚያራ መተን ነው። ማሻአላ በጣም ደስ ይላል። ለመላው ሙስሊም እንኳን አደረሳችሁ ላለሁ በዓሉ በአሪፉ እርስ በርስ በመረዳዳት ባለን አቅም ከኛ በታች ላሉት እርስ በርስ በመረዳዳት አንድ ላይ በመብላት አብሮ በመጠጣት ይከበራል። በአሪፉ ብቻ አሪፍ ነው። ማሻአላ የዘንድሮ ምንድን ነው አዲስ ልዩ የሚያደርገው አሪፍ የሚያደርገው የአባይ ግድ በተመለከተ ነው። በአሪፉ በመጠናቀቁ በአረፋም በአሪፉ አክብረናል እና በጣም ደስ ይላል። ኢድ ሙባረክ፣ ኢድ ሙባረክ ለሁሉም ለመላው እስልምና ተከታይ ኢድ ሙባረክ። አሌና ዋሊኩም በዓሉ እንዴት የተከበረ ነው? በዓል በጣም በልዩ ሁኔታ እያከበር እንገኛለን። የበሽር ጎረቤት ነ እና በልዩ ሁኔታ ነው የዘንድሮ የኢዳላድሃ እያከበርን የምንገኘው ማለት ነው። የዘንድሮ የኢዳላድሃ በዓል ከሌላው ጊዜ በተለየ ልዩ ሊያደርገው የሚችለው ምንድነው? የአባይ ሙሊት ሁለተኛ ዙር መጠናቀቁን ተመልክቶ በሰው ላይ ያለው ስሜት በጣም ልዩ ነው። ሰው ላይ የምታየውም ፊት በጣም ደስ በሚል ሁኔታና በልዩ ሁኔታ እያከበርን እንገኛለን ማለት ነው። እስቲ መልእክት አስተላልፍ። አንተ ወጣት ነህ። እንደ አንድ ወጣት ላስተላልፍ የምችለው መልእክት ምንድን ነው፣ በአሁኑ ሰዓት እንደሚታወቀው ኢትዮጵያ የተለያዩ ሁኔታዎችን እያስተናገደች እንገኛለን እና ወጣቱ ደግሞ ቁም ብሎ በማሰብ እና ስሜታዊ ሳይሆን እያንዳንዱን ነገር በተረጋጋ መንፈስ በመረዳዳት ተረጋግቶ ጊዜውን እንዲያሳልፍ ነው ላስተላልፍ ምልክት። እንኳን አደረሳችሁ ማለት እንፈልጋለን። ለመላው የዓለም ሕዝብ የእስልምና ተከታዮች በሙሉ እንኳን አደረሳችሁ ልል እፈልጋለሁ። ሄሎ ኡስታዝ፣ እንዴት ነው? አልሐምዱላ ሰላም። ኢድ ሙባረክ ብያለሁ። ኢድ ሙባረክ። ኢድ ሙባረክ አሁን የምንገኘው በአቶ በሽር ቤት የኢድ አል አድሃ በዓልን እያከበርን ነው። መርሃባ፣ ለምን እንደሚከበር የኢድ አል አድሃ ወይም አረፋ በዓል አጭር ነገር እንዲነግሩኝ ነው። መርሃባ ሲቪል አማካኝነት ከተላከላቸው አማሳሆን በኋላ በዚህ ፈተና እንዲያልፉ አደረጋቸው። ወከዛሊከ ሁሉም ሙስሊም አላህ ተባረከታለን የሚያመሰግንበት ቀን ነው። አላህን ማመስገን ነው። አላህ እኛ ላይ የዋሉ ጸጋው ተቆጥሮ አይዘጉም። ኢማን፣ ገንዘብ፣ የተለያዩ ነገሮች ሰቶ ነው። እነዚህ ተቆጥሮ ማያልቁ ስጦታዎች ሕያ ደግሞ አላህን ከምናመሰግነባቸው ተግባሮች መካከል አንዱ ነው። በአላህ ስም እርድን በመፈጸም ምስጋናችንን እንገልጻለን ማለት ነው። ተጨማሪም ደግሞ ስለ ሰይድና ኢብራሂም እናስታውስበት ቀን ይሆናል ማለት ነው። ለአሜሪካ አላሁ አክበር፣ አላሁ አክበር። ከአምቦ ወደ ዋሽንግተን ዲሲ ነው የምንመልሳችሁ። በኮቪድ-19 ቫይረስ ስርጭት ምክንያት ባለፈው ዓመት ሰብሰብ ብለው በዓልን ለማክበር እያልቻሉ የዋሽንግተን ዲሲና አካባቢዋ ትውልድ ኢትዮጵያውያን የእስልምና እምነት ተከታዮች ዘንድሮ ግን ተሳክቶላቸዋል። ዛሬ ረፋዱ ላይ በ ሪክ ሮክ መናፈሻ የተገናኙት ትውልድ ኢትዮጵያውያን በዓሉን በሚያከብሩበት አፍታ ስለ ሀገራቸው መልካም መልካሙን እንደሚመኙ የተቸገሩትንም እንደሚያስቡ ተናግረዋል። ሀብታሙ ስዩም ከተወሰኑት ጋር ቆይታ አድርጓል። አምና በዚህ ሰዓት ክሪክሮክ ፓርክ በጸጥታ ተውጦ ነበረ። ታዋቂው መናፈሻ የኮሮና ቫይረስ መዛመትን ለመከላከል ሲባል ለሕዝባዊ በዓላት እንዳይውል በመደረጉ፣ ዛሬ በዚያ ያገኘኋቸው ኢትዮጵያውያን በአብሮነት ኢዳላዳን የመሰሉ በዓላትን ማክበር ሳይችሉ ቀርተዋል። ዘንድሮ ዳግም ለመታየት በቅተዋል። ሼክ ካሊድ መሐመድ ኡመር የዋሽንግተንና አካባቢዋን ትውልድ ኢትዮጵያ የእስልምና እምነት ተከታዮች ለበርካታ ዓመታት ያገለገሉ የሃይማኖት አባት ናቸው። አንድ ዓመት ተኩል አካባቢ ይሄ በዲሲ እና አካባቢ ያለው ሙስሊሙ ማህበረሰብ እንደዚሁም በአጠቃላይ በኖርዝ አሜሪካ ያለነው ተሰባስበን መስገድ አልቻልንም፣ ለኢዳችንም በመስጊዳችንም ተሰባስቦ መስገድ አልተቻለም ባለው የኮቪድ ወረርሽኝ ምክንያት። ዘንድሮ እንግዲህ የዚያ አሁኑ የዒድ አንድ ሺ አራት መቶ አርባ ሁለተኛውን አላህ ስብሓንሁ ወተላ ብሎልን፣ በአብዛኛው እንደምታውቁት የአሜሪካ ስቴቶች ማህበረሰቡ በአጠቃላይ የተከተበበት ሁኔታ አለ። በዛም መሰረት እንግዲህ የዲሲን መንግስት አስፈቅደን በዚህ ቦታ ላይ ቀደም ብለን እንደምንሰባሰበው እንድንሰግድ ፈቅደውልን፣ ዛሬ ከአላህ ስብሓንሁ ወተላ ችሮታ በታች የአሜሪካ በተለይም የዲሲ ገቨርነመንት ፍቃድ አግኝተን ይኸው በመሰባሰብ ዛሬ ኢዳችንን በዚህ ሜዳ ላይ አክብረናል። ሼህ ካሊድ ኢድ አል አድሃ በምዕመናን ዘንድ ትልቅ ቦታ የሚሰጠው የመስዋዕት በዓል መሆኑን አስታውሰው በሀገር ውስጥም ሆነ በውጭ ሀገራት የሚኖሩ ኢትዮጵያውያን ለሀገሪቱ መልካም እንዲጥሩ መልእክት አስተላልፈዋል። አላህን አብዝተን የምናወድስበትና የምናመሰግንበት በዓል ነውና እዚህም ያሉ ሙስሊም ምዕመናን፣ አገር ቤትም ያሉ ሙስሊም ምእመናን በዚህ አጋጣሚ ድሆችን እንዲረዱ እንዲያግዙ አደራ ላለሁ። ደስታን የጋራ እንድናደርግ ዝምድናን እንድንቀጥል በተለይ ደግሞ በአሁኑ ጊዜ በዓለማችን ላይ ያለው ይሄ ወረርሽኝ ስላለ ጥንቃቄውንም እያደረግን ወደ ጌታ ወደ አላህ ስብሓንሁ ወተዓላ ተማጽኖ አድርገን አላህ እንዲያነሳልን መማጸን እንዳለብን ነው። ከዛም በተረፈ በተለይ በሀገራችን በአሁኑ ጊዜ ያለው የሰላም እጦት ጉዳይም አለ። ሁሉም ምእመናን ወደ ጌታ ወደ አላህ ስብሐነሁ ወተዓላ ፊቱን በማዞር አላህ ስብሐነሁ ወተዓላ ለዛች ሀገር ሰላምን እንዲያመጣለት እንዲማጸኑ አደራላለሁኝ። ኡስታዝ መብሩክ ሙሐመድ ያለፈው አንድ አመት ከስድስት ወር በሰዎች መካከል የፈጠረውን መራራቅ አስታውሰው ዳግም ከህዝበ ሙስሊሙ ጋር በዓሉን ለማክበር መቻል የተወባቸውን ልዩ ስሜት ካጋሩን የሥነ ስርዓቱ አስተባባሪዎች መካከል አንዱ ናቸው። በጣም ያሰራው ወቅት ነበርና እኛ ደግሞ ይሄ ፈርስት ኢዝራ ፋውንዴሽን በየዓመቱ ኢድ ሰላት እንዲህ እንዳየኸው ተሰባስቦ ነው ማህበረሰቡ የሚሰግደው ባንድ ላይ እና ለዓመት ተኩል ያህል አልተገናኘንም፣ አልተሰባሰብንም። ሁሉም በየቦታው በየቤቱ ነበር የሚሰግደው ኢቭን መስጊድ ውስጥ ሁላ አይሰግድም ነበረ እና ዘንድሮ ያው እኛ ፈርስት ኢዝራ እናዘጋጅ ብለን ማሻአላህ በዚህ አዘጋጅተን በእውነቱ ሰውም ተነፋፍቆ ነበረ በጣም እና ያሁላ ነገር አልፎ ሰው ለመታየቱላ ከሰው ስታየራክ የምትሄደው ሁላ ያው ሁላ ነገር አልፎ ዛሬ እንደ ዛሬ እንደ ሊተሰባስበን ስታየው ያው አላህን ማመስገን ነው አልহামዱሊላህ ረብል ዓለሚን ኢትዮጵያና ኢትዮጵያንን ጉዳይ በትኩረት ለሚከታተለው ኢትዮጵያንን በሚመለከቱ ዘመቻዎች ውስጥም በንቃት ተሳታፊነት ለሚታወቀው አብደላ ተክቢር ይባል በዓል ነው የዛሬ ያረፋ ባል ሁለት ድል ነው አንደኛ ሀገራችን ኢትዮጵያ ለረጅም ጊዜ ሁላችንም አይምሮ ውስጥ ያለና ስንታገልለት የነበረ ድምጻችን ስናሰማለት የነበረ የሁለተኛ ሙሊት በሰላም መጠናቀቁ በጣም እጅግ አስደስቶኛል። ለእኔ ዛሬ ድርብ በዓል ነው ማለት ነው። ከትላንትና ጀምሮ ይህንን ምስራች ከሰማ ጊዜ ጀምሮ እጅግ በጣም ስደሰት ነበረ። በእርግጥ ሁሉም የኢትዮጵያ ሕዝብ የሚጠብቀው በአንድነት በጋራ አንድ ላይ በመቆም ምንም ነገር ሳይለየው ለዚህ በተለያየ በሚችለው መልኩ በፋይናንሽያልም ድምፅን በማሰማት በኩል የተለያዩ የዲፕሎማ ስራ በመስራቱም በኩል ሲታገሉ የነበሩ ልጆቿ እንደዚህ ቀን ደርሶ ማየታችን እጅግ በጣም በጣም ደስ ብሎኛል። መስሪያ አብደላና ቀመሪያ አደም በአከባ አደባባሩ ላይ ያገኘኋቸው እንስት ትውልደ ኢትዮጵያውያን ናቸው። እንዲህ በአብሮነት የሚታሰበው በዓል ኢትዮጵያና ኢትዮጵያውያን ቸር እንዲገጥማቸው የሚመኙበት፣ በጎ ያልሆኑ እሳቤዎችን የሚሞግቱበት እንደሆነ አጫውተውኛል። ኢትዮጵያዊነታችን አንደኛነታችን ነው። ሁለተኛ ነገር ደግሞ ራሱ የኢትዮጵያዊነት ባህላችን ላይ ቤተሰብነት ነው፣ ፍቅር ነው። እኛ እዚህ ሀገር አክስትና አጎት ከዝን ብለው የሚኖሩ ሰዎችን ያህል ነው። ባዳ ሆነን እንኳን የምንዋደደው የምንተሳሰበው እና ኢትዮጵያዊነት ይሄን ያህል ቢግ ዲል ትልቅ ነገር ነው ለኔና፣ እኔ እኮራለሁ። አምፕራውድ ኦፍ በኢትዮጵያዊነቴ በጣም ደስ ይለኛልና ያቺን ኢትዮጵያን አላህ ስብሐነሁ ወ በጥሩ ነገር ከፍ አድርጓት ማየት እፈልጋለሁ። ኢትዮጵያ ኢንሻአላ ኢትዮጵያችን አንዳንዶች እንደሚሉት ትፈራርሳለች እንደሚሉት አትፈራርስም፣ ትቀጥላለች። ኢትዮጵያ ሳትፈራርስ ማለት ነው። ሁላችንም በአንድነት ሆነን እንደ ድሯችን በፊት እንደነበር ነው። እኛ ባደግንበት አካባቢ እኔ ሳድግ ምንም አይነት የዘር የጎሳ ልዩነት አልነበረምና ሁሉም አንድ ላይ ነው አብሮ የኖረውእና ማንነትንም ሳትጠይቅ በእንደዛ አይነት ሁኔታ ሻላ እንቀጥላለን፣ እንኖራለን። ይህንን ስነ ስርዓት ያስተባበረው ፈርስት ጂራ ፋውንዴሽን ከ30 በላይ በሰሜን አሜሪካ ትውልደ ኢትዮጵያውያንን በማኅበራዊ ትስስርና ሰብአዊ ድጋፍ ዘርፎች ሲያግዝ እንደቆየ አይዘነጋም። ለአሜሪካ ድምፅ ሀብታሙ ስዩም ሲልቨር ስፕሪንግ ሜሪላንድ።